ጋቢና ቢኦኤ ጋቢና ቢኦኤ ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማ ጊዜ ነው። ጋቢና ቢኦኤ አስገባቸው። የጋቢና ጉዞአችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ጽዮን ግርማ ም እዚህ ጋቢና አብራኛለች። እናንተን እንደምናመሻችሁ ከማለት በፊት ሄኖክ እንኳን ደህና መጣ። እንኳን ደህና ቆየሽ ከሁለት ሳምንት ቆይታ በኋላ ቴክሳስ። እንደምናመሻችሁ አድማጮች፣ በዛሬው የጋቢና ጉዞ ወደ አዲስ አበባ ዩኒቨርሲቲ እናመራለን። ማየት ለተሳናቸው የብሬል ሜኑ በምግብ ቤቶች ለማዳረስ ስራ የያዘች ወጣትን በጋቢና እናሳፍራለን gada zama a ውጣ ውረዶችን አልፋ የደረሰችበትን ትነግረናለች። በሌላ ዘገባ ደግሞ ጠቅላይ ሚኒስትር ሀይለ ማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ አባላት ጋር ባደረጉት ውይይት ወቅት የኢንዱስትሪ ዘርፍ ግንባታና የሙስና አሰራርን በተመለከተ ትንተና ይዘናል። የንግዱ ህብረተሰቡ እስካሁን ድረስ መቼስ እንግዲህ ጉቦ ሰጠው ብሎ ወይም ጉቦ ጠየቀኝ ብሎ ያነሳ ብዙ የለም ማለት ነው ምክንያቱም እሳቸው እንደሚሉት እስካሁን ድረስ ተጋለጠ የተባለውንም ውስና ቢሆን ከንግዱ ህብረተሰብ ምንም አይነት አንድም አይነት ጥቁማ አላገኘንም ነው ያሉት። አቶ ኢየሱስ ወርቅ ዛፉ ዛሬ በጋቢና ተሳፍረው ማብራሪያ ይሰጡናል። በሌላኛው ዘገባ የስነ ልቦና ምክር በሬዲዮ የቤቴን ካርታ ዙራ ጠበቀችኝ፣ ንብረቴን ተጠቅማ ጠበቀችኝ፣ ንብረቴን ወስዶ ጠበቀኝ፣ እንዲህ አይነት ነገሮች እየመጡ ነው። ና ምንድን ነው ብለን እኛም ጠይቀናል። ምንድን ነው የተፈጠረው ነገር? የስነ ልቦና ባለሙያ ዋና የእርቅ ማዕድ የሬዲዮ ፕሮግራም አዘጋጇ ትዕግስት ዋል ተንጉስ ዛሬም የጋቢና እንግዳችን ትሆናለች። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠር ላሉት በየምሽቱ ዓለም አቀፍ ዜናዎች ተመልሰን መጥተናል። በቴክሳስ ክፍለ ግዛት የምትገኘው ሂውስተን ከተማ ከፍተኛ ክፍል ላይ በደረሰው ኃይለኛ አውሎ ነፋስ የተቀላቀለበት ከባድ ዝናብ ምክንያት በጎርፍ ተፈናቅለው ሰዎች መሰንበታቸውን ይታወቃል። በብዙ ሺህ የሚቆጠሩ ሰዎች ከመኖሪያቸው ለመፈናቀል ተገደውም አጎራባች ክፍለ ግዛት በሆነችው ሉዚያና ላይ ሰፍረዋል። የ የአየር ጸባይ ማዕከል እንደሚለው ደግሞ አውሎ ነፋስ የተቀላቀለበት ከባድ ዝናብ ከሂውስተን ሲንቀሳቀስ እየተዳከመ ይሄዳል ነው። ስፍር ቁጥር የሌላቸው ሰዎች መግቢያ መውጫ አጥተው በቤታቸው ለመወሰን ተገደዋል። ሃርቪ የሚል ቅጽል ስም የተሰጠው ከባድ አውሎ ነፋስ አሁንም በ75 ኪሎሜትር ኃይል በመንፈስ እያተራመሰ ይገኛል። የሀገር ደህንነት ጥበቃ ሚኒስቴር ተጠባባቂ ኃላፊው ኤሌኒ ዱክ አስከፊ የጎርፍ መጥለቅለቅ ያደረሰው ታሪካዊ ዝናብ ካበቃ በኋላም ቢሆን የመጥለቅለቁ ሁኔታ ለቀናት ያህል ሊዘልቅ ይችላል ሲሉ አስጠንቅቀዋል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሰሜን ኮሪያ የምትደቅነውን አደጋ በሚመለከት ጥቅስ መልሱ መናገር አይደለም ብለዋል። ፕሬዚዳንቱ ይህንን ያሉት ሰሜን ኮሪያ ተጨማሪ የቦሊስቲክ ሚሳይሎችን ለፍተሻ ከተኮሰች በኋላ ነው። ዩናይትድ ስቴትስ ለ25 ዓመታት ያህል ከሰሜን ኮሪያ ጋር ስትነጋገርና የማግባቢያ ገንዘብ ስትከፍል ቆይታለች። መልሱ መነጋገር አይደለም ሲሉ ፕሬዚዳንት ትራምፕ ዛሬ የትዊተር መልእክት አስተላልፈዋል። ሰሜን ኮሪያ በበኩሉ በበኩሏ ጃፓን ላይ ተምዘግዛግ የሚሰሎችን እንደ ተኮሰች አምና በመቀበል በአሁኑ ወቅት ደቡብ ኮሪያና ዩናይትድ ስቴትስ በህብረት ለሚያካሄዱት ወታደራዊ ልምምድ ምላሽ ነው ብላለች። በመጨረሻም የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የሀገሪቱን የግብር አከፋፈል ስርዓትን ለመለወጥ ግባቸው ድጋፍ ለማግኘት ሲሉ ወደ ሚዙሪ ክፍለ ግዛት ይጓዛሉ። የአስተዳደር ባለስልጣኖች እንደሚሉት ፕሬዚዳንቱ ዛሬ በስፕሪንግፊልድ ከተማ ላይ ንግግር ሲያደርጉ የግብር አከፋፈል ለውጥ አስፈላጊነት ላይ ያተኩራሉ ተብሏል። የግብር አከፋፈል መጠን መቀነስ የአሜሪካ ሰርቶ አደሮችን ይረዳል በማለት ለማ ማሳመን እንደሚጥሩ ባለስልጣኖቹ ጠቁመዋል። አድማጮች ለሰዓቱ ያዝናቸው ናቸው። አጠር ያሉ የምሽቱ ዜናዎቻችን እነዚህ ነበሩ። ከቀሪ የጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። የጋቢና ጉዞአችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ካድማስ እንሻገር እንላችኋለን። Gabina VOA. Let's cross boundaries together. በአዲስ አበባ ዩኒቨርሲቲ በልዩ ፍላጎት ትምህርት ክፍል ውስጥ ተማሪ የሆነችውና እርሷም የአካል ጉዳተኛ የሆነች ወጣት በምግብ ቤቶች ውስጥ ለአይነ ስውራ መገልገያ የሚሆን የምግብ መምረጫ ወይም ሜኑ አዘጋጅታለች። ወጣቷ እዚህ ለመድረስ ልብ ሰባሪ ከባድ ውጣ ውረዶችን ማሳለፏንም ትናገራለች። ጽዮን ግርማ አነጋግራት ተከታዩን ዘገባ አጠናቅራለች። ሜሮን ተስፋዬ ትባላለች። የሀያ ዓመት ወጣት ናት። የተወለደችው ኤርትራ ውስጥ አስመራ ከተማ ነው። በወሊድ ስህተት ምክንያት በእግሯና በእጇ ላይ ጉዳት አስከትሎባታል። ስትናገርም አፏን ትንሽ ያዝ ያደርጋታል ስትሄድ እንደምታነክስ እጇም ደግሞ ትንሽ እንደሚያስቸግራት ገልጻልኛለች። ቤተሰቦቿ ኢትዮጵያውያን ናቸው። ሁኔታውን ያዩት አያቷ ገና በህፃንነቷ እኔ ያሳድጋታለሁ ብለው ወደ አክሱም አመጧት። ከዛም ትምህርት ቤት ገብታ መማር ጀመረች። እስካድግ ድረስ አባቴን አላውቀውም ነበር አለችኝ። እናቴም ትልቅ ኮንኩ በኋላ ነው የመጣችው። አያቴ ብታሳድገኝም በብቸኝነትና በሰው ማጣት ስሜት ውስጥ ነው ያደግኩት ትላለች። ትምህርቷን ለመማር በርካታ ውጣ ውረዶችን እንዳሳለፈች ገለጸችልኝ። እስከ ስምንተኛ ክፍል ተማርኩ። እሺ፣ ስምንተኛ ክፍል እጊ ትንሽ ስላማ ይጽፍ ነበር ያኔ ጊዜ ሌላ ሰው ጽፎ ዘጠና ስምንት አመጣሁ። እሺ፣ ከስምን ፐርሰንት ሳይሆን ማለት ነው። እሺ ራ ዘጠነኛ ክፍል ዝገብቼ አስረኛ ክፍል የሚጽፍልኝ ስላጣሁ ሁለት አመጣሁ። ሁለት ነጥብ ማለት ነው። እሺ Dem ya a bararu. A ga guda da ya zura wani da a sai dai da jini sauraya ke buke Ya ne bir di bir di non diani anche accadma di non sono ma ne zaman te ne che diploma ne che ne ma non ne vedesh Ramadanu

በጣም ብዙ ወጣሁ ወረድኩ። በመጨረሻ ግን ከብዙ ድካምና ልፋት በኋላ ተሳካልኛለች። ይህንንም ለማለፍ አንድ አመት ማቃጠሏን ገልጻልኛለች። በመጨረሻም ጥንካሬዋን አይቶ አድዋ የሚገኝ ትምህርት ቤት በአንድ ኃላፊ ምክንያት እንድትማር ፈቀደላት። በሁለት ዓመት የትምህርት ቤት ቆይቷ ቢሮ ሁሉ ሰጥተዋት ለሌሎች ተማሪዎች የምክር አገልግሎት እንድትሰጥ አድርገዋት እንደነበርም ነግራኛለች። የዲፕሎማ ትምህርቷን ከጨረሰች በኋላ ስራ ለማግኘት ከፍተኛ ፈተና ነበር የገጠማት። ለአንድ ዓመት ያህል ስራ አግኝታ ሰራች፣ ግን አጥጋቢ አልነበረም። ከዚህ ሁሉ ለምን አዲስ አበባ ዩኒቨርሲቲ ገብቼ አልማርም ብላ ወደ አዲስ አበባ ቀናች። አዲስ አበባ ስደርስ ምንም ዘመድ አልነበረኝም ስትል በሀዘን ከአምስት ወር በላይ ያሳለፈችውን ውጣ ውረድ ተረከችልኝ። በመጨረሻ በብዙ ደጅ ጥናት ዩኒቨርሲቲው ተቀበላት።

አሁን ስንት ዓመትሽ ነው? አሁን ሁለተኛ አመት ትልቀ አሁን ተመራቂ ነኝ። ምንድን ነው እሱ የምትማሪው? በምንድን ነው በዲግሪ ነው የሚቀጥለው አመት የምትመረቀው? ሜሮን አሁን አንድ ነገር ሰርታለች። ሬስቶራንቶች ውስጥ ለአይነ ስውራን መገልገያ የሚሆን የምግብ ማዘዣ ዝርዝር ወይም ሜኑ በብሬል አዘጋጅታለች። ይህንን ለማስተዋወቅ የተለያዩ ሆቴሎች ደጅ ጠንታለች እና መጀመሪያ ስራ የነበረው እ ነው እናዚህ ሆቴል ኢንተርናሽናል

እየከፈሉች ነው የምትሰሪው? አሁን አዎ፣ ህዳ ነው በማንዋል ህ በጣም ሲነግራች፣ በጣም የተደነቁብኝ እንዲህ ሰምተን አናውቅም፣ ግን ሌላ ሰው ላይ ሰራልሽ የሆነ እንትን የሆነ አሁን በጣም ደስተኛ ነኝ። ደግሞ ሰው ሁሉ ስለሚወደኝ አንዳንዶቹ ለጤንነቴ እንዲረዳኝ ሁሉ ብለው ስፖርት አስጀምረውኛል። ሁሉም ሰው በጣም ይተባበረኛል። በጣም በርትቼ ታግዬ እዚህ ባልደርስ ኖሮ ይህን ሁሉ አላይም ነበር ብላኛለች። በተጨማሪም በዩኒቨርሲቲ ውስጥ የማማከር አገልግሎት ትሰጣለች። ሴት ተማሪዎች ተሰናክለው ከትምህርታቸው እንዳይቀሩ ችግር ሲያጋጥማቸው በጥንካሬዋ ታበረታቸዋለች። ይህንን እንድታደርግ ዩኒቨርሲቲው ሁኔታዎችን አመቻችቶላታል። በአዲስ አበባ ዩኒቨርሲቲ ውስጥ ለሴት ተማሪዎች ድጋፍ የሚያደርጉት የቢጫው እንቅስቃሴ አባላት በበኩላቸው ሜሮን እንድትበረታ እገዛ ያደረጉላት እንደሆነ ገልጻልኛለች። የምትከታተሉት የጋቢና ቪኦኤ ዝግጅታችንን ነው። ወደ ተከታዩ ዘገባችን እናልፋለን። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በቅርቡ ከንግዱ ማህበረሰብ ጋር ባደረጉት ውይይት ወቅት በተለያዩ ዘርፎች እና ፖሊሲዎች ዙሪያ ምክክር አድርገዋል። በሀገሪቱ የሚታዩ የሙስና አሰራሮችን በተመለከተ እንዲሁም የኢንዱስትሪ ዘርፉን ለማበልፀግ የተያዙ ጥረቶች ላይ የተደረገውን ክርክር እንዲተነትኑልን በኢትዮጵያ አዲስ አበባ የንግድ ማህበሮች በከፍተኛ ኃላፊነት ለበርካታ አስርተ ዓመታት ያገለገሉትን አቶ ኢየሱስ ወርቁ ዛፉን ጋብዘናቸዋል። ሄኖክ ሰማእግዚአብሔርን ነው ያነጋገራቸው። ኢንዱስትሪ መር ኢኮኖሚ እናደርጋለን ብለን በሀገራችን ትልቅ ርብርብ በሚደረግበት ጊዜ ብዙ ጊዜ የንግዱ ህብረተሰብ፣ ወይም የግሉ ክፍለ ኢኮኖሚ ተዋናዮች የሚኮነኑበት ምንድን ነው? ወደ ማምረት ስራ ውስጥ አልገባችሁም። ቀላሉን አማራጭ ነው ሁል ጊዜ የምትወዱት እና፣ ለምን ማኑፋክቸሪንግ አትገቡም የሚል ትልቅ ወቀሳም ስሞታም ቁጣም አለ። ብዙ ጊዜ የምንሰማው ነው። ኢንዱስትሪያል ፓርክስ መስራት ያዋጣል፣ ምናልባትም አቋራጭም ነው። በዚህ ቦታ ላይ ሁሉን ነገር አመቻችለን ብናስቀምጥ በዓለም ውስጥ ገበያውን የያዙ አምራቾች ወደ ሀገራችን ሊመጡ ይችላሉ። ከነሱ ጋራ ደግሞ ለትልልቆቹ መጋቢዎች በአካባቢያቸው ትናንሽ ኮምፖነንት ሊያቀርቡ የሚችሉ ወይም ስርዓት ማቅረብ የሚችሉ ሊፈጠሩ ይችላሉ። አመቺ ቦታና አመቺ ሁኔታ ባሉበት እንትን ሊደረጉ ይበጃል የሚል እሳቤ ኖሮ ነው። እንግዲህ በዚህ መልክ እየሄድን ያለ ነው። ኢንዳስትሪያል ፓርክ ተዘጋጅተው በዛ አትራክት የሚሆኑት ደፍነትሊ አሁን እንደምናየው በአብዛኛው የውጭ ማኒፋክቸረርስ ናቸው። በሀገር ውስጥ ያሉት ማኒፋክቸረር ይህን ያህል እስከዚህ ድረስ ገና አመርቂ የሆነ ፓርቲስፔሽን አልታየም። መንግስት በተቻለው መጠን እየተፋፋ ነው። አገልግሎቶችንም ለማቅረብ በዛ መልክ ምናልባት አሁን የሀይል አቅርቦት የሌላ ሌላ ሎጂስቲክስ የሚፈለጉ ነገሮችን ለማቅረብ የተሻለ ሊሆን ይችላል። አለበለዚያ አሁን ባለንበት በኢትዮጵያችን ኢንቨስትመንት ፕሮጀክት ማኒፋክቸርም ይሁን ማኒፋክቸሪንግም ይሁን ሌላ በያለበት እስካሁን ድረስ ተፈጥረው ያሉት በጣም ኮንትራዲክተሪ ነው የሚል በሀገራችን የሀይል ማመንጨት አቅም በጣም ከፍ ብሏል። ነገር ግን የሀይል ስርጭቱና ሰፕላዩ እጅግ በጣም ከድሮ ከጥንቱ ድሮ ከምናቀውም የባሰ መጥቶ እየሆነ ነው የመጣው። በአሁኑ ጊዜ የኢንዱስትሪያል ፓርክ አፕሮቻችንን በሙሉ ለመኮነንም ሆነ ለማሞገስ ገና አዲስ ነው። ግን እንደ ጅምር በግል አስተያየቴ ካሉት ሌሎች አማራጮች የተሻለ ሳይሆን አይቀርም ብዬ ነው የማስበው። ሙስናም በተመለከተ በንግዱ ማህበረሰብ የተነሱ ጥያቄዎች አሉ። ጠቅላይ ሚኒስትሩም ይህንኑ አንስተው ውይይት አድርገዋል። የንግዱ ማህበረሰብ ምን አለ? ጠቅላይ ሚኒስትሩ ምን አሉ? እርስዎ እንዴት ይገመግሙታል የነበረውን ውይይት? ሙስና ቆይቷል። አዲስ አዲስ ነገር አይደለም። ምናልባት አሁን ከቅርብ ጊዜ ወዲህ ሙስና ልክ ትናንትና እንደተፈጠረ ነገር አድርገን በኃይል ቆርጠን እንደው የተነሳን ይመስላል። አንዳንድ ጊዜ እንግዲህ የሚወራውና የሚታማው አህያውን ቢፈሩ ዳውላውን ነው ትንንሽ ትንንሾቹን እንጂ ትልልቆቹን ገና አልነካም ምናምን የሚል ምልህ በያለበት ስሞታ አለ። ግን ስለሙስና እየተወሰደ ያለው በትክክል በበቂ መረጃ ላይ የተመሰረተ እስከሆነ ድረስ እኔ በበኩሌ ጥሩ ነው ብዬ ነው። ምናልባት እንዲያው ሁሉንም ሙሰኞች ተይዞ በትብ ይቀርባሉ ሀገር ከሙሰኞች ትጸዳለች ባይባልም ሙሰኝነትን ሊቀንስ ይችላል፣ በማስፈራሪያነትም ምናልባት ትንሽ ሊያስታግስ ይችላል። ነገር ግን ሙስናን የሚፈጥረው አንዱ ራሱ ምንድን ነው ምናልባት የሚቀርብ አገልግሎት ወይም የሚሰጥ አገልግሎት ለሞኖፖሊሲ ወይንም የሚሰጠው አገልግሎት እጅግ በጣም አነስተኛና ፍላጎት ጋራ በጣም የተራራቀ በሚሆንበት ጊዜ የተሻለ ጥቅም ለማግኘት ይህ አንዳንድ ጊዜ አሰራራችን ራሱ ማነቆ ማነቆ አይነት ስራ ይሆንና ከዚያ ከማነቆ ለማምለጥ ወይም አቋራጭ ፈላጊ ቶሎ እንዲፈጠር ያደርጋል። ስራንና እውቀትን ያገናዘበ የሲቪል ሰርቪስ በጣም ተከትለን አልሄድንም። ፖለቲካው እጅግ በጣም የሁሉንም ገዢ ሆነ። ታማኝነት ከሁሉም በላይ የሚፈለገው እሴት ሆነና ይህም ደግሞ በግልጽ ሁሉም የሚያየው ነገር ሆነና በስራው ላይ የሚመደቡ ሰዎች ስራውን የሚያሸንፉ ናቸው የሚባለው ሳይሆን ታማኝነታቸው ገለጠ ትልቅ እሴታቸው እየሆነ በዚህ አይነት ላይ በዚህ አይነት ሁኔታ ላይ የሚመሰረት አስተዳደር የመልካም አስተዳደር እጦትን ያመጣል። ምንም አንድና ሁለት አይኖረውም። የግዴታ ተቀባይን ብቻ አይደለም። ሰው መቼስ እንግዲህ መኮነን ያለብን ሰጪውንም መኮነን አለብን። የንግድ ህብረተሰብ በጣም ብዙ የንግድ ህብረተሰብ አለ። በጥቂት ጊዜ ውስጥ እጅግ በጣም በአጭር ጊዜ ውስጥ በብዙ ሚሊዮን ሀብት የሚቆጥሩ ተፈጥረዋል። በጣም በአጭር ጊዜ ውስጥ እንዴት ይሄ ሆነ? ይህንንስ ወደፊትስ እንዴት ነው የምንዋጋው? የንግዱ ህብረተሰብ እስካሁን ድረስ መቼስ እንግዲህ ጉቦ ሰጠው ብሎ ወይም ጉቦ ጠየቀኝ ብሎ ያነሳ ብዙ የለም ማለት ነው። ምክንያቱም እሳቸው እንደሚሉት እስካሁን ድረስ ተጋለጠ የተባለውንም ውስና ቢሆን ከንግዱ ህብረተሰብ ምንም አይነት አንድም አይነት ጥቁማ አላገኘንም ነው ያሉት የምልህ በጣም በጠንካራና በኃይለኛነት ነው ይሄንን ነገር ያነሱት። እና ኃላፊነታችሁን አልተወጣችሁም ነው ያሉን። ያው እንግዲህ ሁላችንም ከዚህ የኩነኔ ጠበል ተረጭቶብናል። እንግዲህ መቼስ በእውነትም ደግሞ እውነት ይመስለኛል ከንግዱ ሕብረተሰብ በኩል ስለ ሙስና ያጋለጠን ብዙ ሰምጥን አላውቅም። ለነገሩ ለማጋለጥም እኮ ግልጽ የሆነ አሰራርና የሚተማመኑበት ተቋማት መገንባት አለባቸው። በአንጻሩ እሱ ችግር አለው። ማን አምነ ለማን ታጋልጣለ? በጣም ነው ማመሰግነው አቶ ኢየሱስ ወርቅ ዛፉ በኢትዮጵያ የንግድና የዘርፍ ማህበራት ለበርካታ አስር ዓመታት ያህል ያገለገሉ የንግድ ሰው ናቸው። ለሰጡን ማብራሪያ አመሰግናለሁ። እሺ ንጌታ የፍቅር ቤት ይ That ye ye ye ye me biche aaye

እናመሰግናለን ዲጄ ፋሱ። ሞቅ ያለች ከቆዩ ዜማዎች ነው የጋበዘን። እስቲ አንዴ ከፍ አድርገን ትንሽ እንስማው። አለፈን ወደ መጨረሻው ዘገባ ተሸጋግረናል። ባለፈው ሳምንት ዝግጅታችን ትግስት ዋልተ ንጉስ የተባለች የዘንድሮ የማንዴላ ዋሽንግተን መርሃ ግብር ተሳታፊን ጋብዘን ነበር። ትግስት የምትታወቀው በኢትዮጵያ በተባባሪነት በምታዘጋጀው እርቅ ማዕድ የተሰኘ የሬዲዮ ፕሮግራምና የስነ ልቦና ችግር ላለባቸው ወጣቶች የማማከር አገልግሎት በመስጠት ነው። ከትግስት ጋር ባደረግነው ቆይታ እሷና የሙያ አጋሯ ስለሚሰጡት የስነ ልቦናና የምክር አገልግሎት ነግራናለች። ዛሬ በኢትዮጵያ ያለውን በተለይ የወጣቶች ችግር ምንድን ነው በሚለው ላይ ነው ከጽዮን ጋር የተወያዩት። የእኔ ጥያቄ እንደ አገር እንደ ሕዝብ እናንተ ጋር መምጣት ነው የማይችሉ ህዝብ ስንል ሁሉንም ህዝብ ሊሆን ይችላል። እንዳልሹ የአእምሮ መረጋጋት አለመኖር በህዝብም ላይ ነው ያለው። ካየናቸው የዚህ አመት እንኳን የኢትዮጵያን ታሪክ ብናየው በዚህ አመት በጣም ብዙ አጋጣሚዎች አጋጥመዋልና ያ እንደ ማህበረሰብ የአእምሮ አለመረጋጋት ይፈጥራል። ይሄ የአእምሮን አለመረጋጋት እንደ ህዝብ ወደ አይምሮ መረጋጋት የሚያመጣበት አገልግሎት መስጠት ይቻላል ወይ? ማዳረስ ይቻላል ወይ? አለመዳረሱስ የሚያስከትለው ጉዳት ምንድን ነው? ማዳረስ ይቻላል ብዬ አስባለሁ። የጊዜ ጉዳይ ነው። ምክንያቱም አሁን ለምሳሌ እንደ እርቅ ማዕድ እቅዶች አሉን እቅዳችን ምንድ ነው? የመጀመሪያው እቅዳችን ምሳሌ ያክል እንትኑን ማዕከሉን ቢሮውን ወደ ሴንተርነት መቀየር ወደ ማዕከልነት መቀየር እና ማስፋፋት፣ በጣም ብዙ ሰዎች አገልግሎት እንዲያገኙ ማድረግ። ይህ ማለት እንግዲህ የብዙ ሚሊዮን የኢትዮጵያ ሕዝብ አገልግሎት መጥቶ እኛ ቢሮ መውሰድ ይችላል ማለት አይደለም እንዳልሹ ከአዲስ አበባ ውጭ የሚኖሩ በርካታ ሰዎች አሉ። ስለዚህ ይህንን ችግር ለመቅረፍ ፓይለት ፕሮጀክቶችን አስበናል። በተለይ ደግሞ የሙከራ የሙከራ ፕሮጀክቶችን ወይንም ስራዎችን አስበናል። የመረጥናቸው ቦታዎች አሉ ለምሳሌ ትምህርት ቤቶች፣ የእምነት ተቋማቶች። ምክንያቱም ማህበሮች አሉ፣ በእምነት ስር ያሉ ማህበሮች አሉ፣ ሰዎች የሚገናኙባቸው ትምህርት ቤቶች አሉ። ትምህርት ቤት በተለይ በጣም ትልቁ የእኛ ታርጌታችን ነው ብዬ አስባለሁ። ምክንያቱም ቤተሰብ እናት አባት ልጅን አንድ ሙሉ ቤተሰብ ትምህርት ቤት ውስጥ ነው የምታገኙ። እድሮች አሉ፣ እንደዚህ ተቋማቶች አሉና ከእነሱ ጋር ለመስራት አስበናል። እነሱ ጋር መስራታችን ምንድነው፣ እነሱ ብዙ ሰው ማግኘት ይችላሉ። እኛ ቢሮ ሰው የግድ መምጣት የለበትም። በእድር ውስጥ ሰው አገልግሎት ማግኘት ይችላል። ለምሳሌ ፖሊስ ጣቢያዎችን አስበናል። ፖሊስ ጣቢያዎቹ ካየሽ ብዙ ጊዜ ግን የማስማማት ስራ ይሰራሉ። እዛ ውስጥ የሚገኙ ሰዎች ማለት ነው። ግጭቶችን፣ ድብድቦች ወይንም ምናልባት የቤተሰብ ግጭቶች ሲመጡ፣ የመሬት የውርስ ግጭት ሲመጣ እዛ የሚያስማሙበት ሁኔታዎች አሉና ትንሽ በዚህ ማህበራዊና ስነልቦናዊ ሳይንስ እነዚህ ሰዎች ቢታገሱ አንድ የተሻለ ነገር መስራት ይችላሉ ብለን እናስባለን። ስለዚህ እነዛ ሰዎች ግድ ቢሮ መምጣት የለባቸውም። ከዛ በተጨማሪ ክልሎችን አስበናል። ክልሎችን ግን ስናስብ በፕሮጀክቶች ነው የምናስበው። ክልሎች ውስጥ እንዳልኩሽ ትምህርት ቤቶችን ማዳረስ ልክ በአዲስ አበባ ሁኔታ ማለት ነው። ትምህርት ቤቶችን ማዳረስ፣ የእምነት ተቋማቾችን ማዳረስ። በዚህ ሁኔታ ብዙ ሰዎችን መድረስ እንችላለን ብዬ አስባለሁ። ግን ይሄ የአንድ ቀን ስራ አይደለም፣ የብዙ የአስር አመት እቅዳችን ነው። በአስር አመት ውስጥ እስከ ክፍለ ሀገር ድረስ ደርሰን ሰርቪሱ ወይንም አገልግሎቱ ሰዎች በአካባቢያቸው የሚያገኙበት ሁኔታ ለመፍጠር ነው ያሰብነው። የግድ ወደ እኛ ቢሮ መምጣት የለባቸውም። ይ ነው ማስበው። የወጣቶች መሰረታዊ የሆነ ችግር ምንድን ነው? አሁን ኢትዮጵያ ውስጥ ከምትሰሯቸው ስራዎች ና ከምታጠኗቸው ጥናቶች ከጓደኝነት፣ ከትዳር በተጨማሪ አእምሯቸውን የሚረብሽ የአእምሮ አለመረጋጋት የሚፈጥርባቸው ምንድናቸው መሰረታዊ ችግሮች? ግንኙነት ትልቁ ቦታ ይወስዳል። እኛ ጋር የሚመጡ ብዙ ወጣቶች የግንኙነት የፍቅር ጉዳይ ነው። ሌላው ደግሞ የእምነት ጉዳይ በጣም ይመጣል። ያለ መተማመን ግድ በግንኙነት ውስጥ ብቻ አይደለም። ገንዘቤን ሰጥቼው ገንዘቤን ካደኝ። ምናልባት እዚህም ሀገር አሜሪካን ሀገር ውስጥ የሚኖሩ ሰዎች እኛ ጋር ቢሮ የሚመጡበት ሁኔታዎች አሉ። ለህቴ ብር ልኬ ቤት እንድትሰራ ወይ የሆነ ነገር እንድታደረግ ብዬ ገንዘቡን ካደችኝ የእምነት ጉዳዮች በጣም አሁን በጣም በጣም በሰፊ ሁኔታ እየመጡ ነው ያሉት። በሬዲዮ ፕሮግራማችንም በተደጋጋሚ ለማስተማር ጥረት አድርገናልም እያስተማርን ነው ያለ ነው። ከአረብ ሀገርም የሚመጡ ሰዎች ማለት ነው እንደዚህ ገንዘብ ልኬ ነበረ፣ ቤተሰብ አስቀምጡልኝ ብዬ፣ ግን አሁን የለም። ለወንድሜ የሰጥቼ ነበር፣ ለጓደኛ ሰጥቼ ነበር፣ ለባህሌ ሰጥቼ ነበር፣ የለም የሚሉ ሁኔታዎች አሉ። አንዳንዴ እንዲሁም በጣም አስደንጋጭ ሁኔታ እኛ የሚያጋጥመን አለ። ባልና ሚስት እንኳን ሆነው ወደ አረብ ሀገር ሄዳ በምትሰራበት ሁኔታ ባለቤቴ በሕይወት የለችም አርፋለች ብሎ እስከ ማስወጣት ድረስ በጋዜጣ እስከ ማሳቦች ድረስ ተደርሶ ንብረትና ቤት የማጣቃለል ሁኔታዎች ሁሉ አጋጥመውናል። እኛ ጋር ስራ ላይ ና የእምነት ጥያቄ ትልቁ ቦታ አለው ብዬ አስባለሁኝ። ለምንድን ነው የበዛው የተበራከተው እንዲ ያለ ነገር? ምክንያቱም ድሮ ወላጆቻችንም ከኛም በፊት የነበሩት እምነትና ታማኝነት አንደኛው የማህበረሰቡ የስነ ምግባር ትልቅ መገለጫ እንደሆነ እና እንደውም ኢትዮጵያዊ ልጅ በዚህ የተባረከ ነው የምንሰጠው የሚባል ታሪክ ነው ያለው እና ና እንዴት መጣ? እንዴት ተከሰተ? ልክ ነሽ። እኛ በጣም በጣም ከሚያስጨንቁን ጥያቄዎች ውስጥ አንዱ ይሄ ነው። እንዲሁም አንዳንዴ እርቅ መዓድ የሚመጡት ሰዎች ከጋብቻ ባልተናነሰን የቤቴን ካርታ ዙራ ጠበቀችኝ፣ ንብረቴን ተጠቅማ ጠበቀችኝ፣ ንብረቴን ወስዶ ጠበቀኝ። እንዲህ አይነት ነገሮች እየመጡ ነው እና ምንድን ነው ብለን እኛም ጠይቀናል። ምንድን ነው የተፈጠረው ነገር እንደው ዘመኑ ነው ሰዎች ይላሉ። ስምንተኛው ሺ ደርሶ ነው ይላሉ። ግን እኛ ምንድን ነው ትልቁ ያገኘ ነው መነሻ ብለን የምናስበው ከኢኮኖሚ ጋር እናገናኘዋለን። በእርግጽ ከኢኮኖሚ ጋር ብቻ ሳይሆን ሰዎች በአጭር ጊዜ የመበልጸግ ሜንታሊቲ እያያዝን ነው ብዬ አስባለሁ። አስተሳሰቡ እያያዝን ነው በአጭር ጊዜ ይቺ በተለይ የመልፋቷ የመድከሟ በላብሽ ለፍተሽ የሆነ ነገር ላይ መድረስ ወይም ረጅም ጊዜ ታግሰሽ ማለፍ የሚባለው አስተሳሰብ ከእኛ እየወጣ ነው። ለምን ጠፋ ብለሽ ስታስቢ እኔ ብዙ ጊዜ ተጠያቂ ማደርገው ቤተሰብን ነው። ልጆች ያለን ቤተሰቦች ነን ለመሰለሽ፣ አሁን ላይ በተለይ አሁን ላይ እኔ የሚያሰጋኝም ነገር ስላለ ነው። ልጆችን ስናሳድግ የሚፈልጉትን ነገር በሙሉ እንሰጣለን። በተለይ ደግሞ አዲስ አበባ እንደው ሌሎችን መናገር አልችልም። ክፍል የሚጠይቁት ነገር ያገኙታል፣ ምንም ነገር ሳይለፉ ምንም ነገር ሳይደክሙ፣ ሽልማትም በዩ ማበረታቻም በዩ ጥሩ ውጤት ማመጣሽ አልመጣሽ፣ ቫኬሽን ትወጫለሽ። በተለይ ደግሞ ከፍተኛ ገቢ ያላቸው ቤተሰቦች ወደ ውጭ ሀገር ልጆቻቸውን ይዘው ይሄዳሉ። ባህሪ፣ ጥሩ ባህሪ አላሳየሽም ማሳየሽም፣ ከምግብ ከመጠጥ፣ ከልብስ፣ ከቤዚክ ነገሮች ከመሰረታዊ ነገሮች ውጪ ይደረግልሻል፣ እላፊ ነገር ይደረግልሻል፣ ማጫወቻ መጫወቻ ይገዛልሻል። ስለዚህ አይምሮች ምንድን ነው እየተማረ የሚያድገው? የምፈልገውን ነገር በአጭር ጊዜ ማግኘት እችላለሁኝ የምፈልገውን የጠየኩትን ነገር ማግኘት እችላለሁ ጠብቄ ማግኘት አይጠበቅብኝም የሚል ሜንታሊቲ አለ ብዬ አስባለሁኝ። ሌላው እምነት ተቋማት ግን ፕሮግራምም ሰርተናል፣ ሬዲዮ ፕሮግራም ላይ እምነት ተቋማት አስተምረቶች አሉ፣ የሃይማኖት አስተምረቶች ወይም ስብከቶች አሉ በእስልምናም በክርስትና ማለት ነው። ሙሉ ውይይቱን ፌስቡክ አት ቪዮ አማሐሪክ ላይ መከታተል ትችላላችሁ የዛሬው የጋቢና ጉዟችን እንግዲህ ወደ መገባደዱ ተቃርቧል ጫፍ ላይ ደርሰናል አዎ ፕሮግራማችን ተጠናቋል በፌስቡክ አት ቪዮ አማሪክ በትዊተርም እንዲሁ ሀሽታግ ጋቢና ቪዮን በመጠቀም አስተያየቶቻችሁን አድርሱ በሰላም በጤና ያገናኘን ስናስተናግዳቸው ያመሸ ነው ሄኖክ ሰማግዜር እና ጽዮን ግርማለን ዝግጅታችንን ሲያቀናብርልን የቆየው ፋሲል ንጋቱ የጋቢና ዲጄ ዲጄ ፋቱ አብሮን ነበር ጉዟችሁ የሰመረ ይሁን እያልን እንሰናበታል መልካም ምሽት thank you